ከአንድ ዩኒቨርሲቲ በስተቀር በሁሉም የከፍተኛ ትምህርት ተቋማት ሰላማዊ የመማር ማስተማር ሂደት እንደቀጠለ መሆኑን የሳይንስና ከፍተኛ ትምህርት ሚኒስትር አስታወቁ። በአንዳንድ ዩኒቨርሲቲዎች ያጋጠመው የጸጥታ መታወክም ለውጡን የማይደግፉ ኃይሎች የፈጠሩት የችግር ነጸብራቅ ነው ሲሉ ሚኒስትሯ ዶክተር ሂሩት ወልደማርያም ለጋዜጠኞች ተናግረዋል። የሳይንስና ከፍተኛ ትምህርት ሚኒስትር ዶክተር ሂሩት ወልደ ማርያም ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። ከለውጡ በተጻራሪ የቆሙ የማይደግፉት ኃይሎች በዩኒቨርሲቲዎች በከፍተኛ ትምህርት ተቋማትም ጥላቸውን አሳርፈዋል። ይህ የመንግስት ግምገማ ነው። እነዚህ ኃይሎች የከፍተኛ ትምህርት ተቋማትን ኢላማ ማድረግ እንደሚፈልጉ ሲገልጽ የቆየው መንግስት ዛሬ የሚያረጋገጠው ይሄንኑ ነው። የሳይንስና ከፍተኛ ትምህርት ሚኒስትር ዶክተር ሂሩት ወልደ ማርያም ዛሬ ለጋዜጠኞች ሲናገሩ በጥቂት ዩኒቨርሲቲዎችም ቢሆን ችግሩ አጋጥሞ እንደነበር ነው ያብራሩት። እንደምናውቀው አገራችን የለውጥ ሂደት ውስጥ ነው ያለችው። ለውጡ ደግሞ የዓለም አቀፍ ማህበረሰቡን ጭምር የሚያስደምም እና ትልቅ ተስፋ የተጣለበት ነው፣ በርካታ ደጋፊዎች ያሉት። ይሁን እንጂ እንግዲህ ለውጡን የማይደግፍም አካል በተለያየ ምክንያት ይኖራል። የዛ ነጸብራቅ ዩኒቨርሲቲዎቻችን ላይም ተጽዕኖ እያሳየ ነው እና ከቅርብ ጊዜ ወዲህ ጥቂት ዩኒቨርሲቲዎች ጥቂት ዩኒቨርሲቲዎች ላይ የሰላማዊ መማር ማስተማሩን በጊዜያዊነትም ቢሆን የሚያውቅ ሁኔታ ተፈጥሮ ነበር። የተከታተላችሁት እንደነበረው በሁለት ምክንያት አንድም የውጭ የፖለቲካ ነክ አጀንዳዎችን በማንሳት ሁለትም ውስጣዊ ከአገልግሎት ጋር ከግብዓት ጋር የተያያዙ ቅሬታዎችና ጥያቄዎችን በማንሳት ከፍተኛ ትምህርት ተቋማት በተወሰኑት ላይ ሰላማዊ መማር ማስተማሩ ለጊዜውም ቢሆን ያወከ ሁኔታ ነበር። ከዛም አልፎ በግለሰብ ተማሪዎች የሚፈጠሩ ግጭቶች ሁለት ተማሪዎች ግጭቶች ይፈጠሩና ያ ወደ ቡድን ያ ደግሞ ብሔር መልክ እንዲይዝ እየተደረገ፣ የብሔር ግጭት የለም በተማሪዎቻችን መሀል እውነቱን ለመናገር፣ ግን የብሔር መልክ እንዲይዝ የሚያስመስል ሁኔታ በመፍጠር ያልተገባ እንቅስቃሴዎች በከፍተኛ ትምህርት ተቋሞቻችን ተስተውለው ነበር። ወደ አንድ ሚሊዮን የሚጠጉ ዜጎች እየተማሩባቸው የሚገኙ ሀምሳ ዩኒቨርሲቲዎች ባሉባት ሀገር ይህ ቀላል የሚባል ስጋት አይፈጥርም። መንግስት ከሚመለከታቸው አካላት ጋር በመሆን ባደረገው ጥረት ግን ከአንድ ዩኒቨርሲቲ በስተቀር በሌሎች ጥቂት ዩኒቨርሲቲዎች ተፈጥሮ የነበረው ችግር መቀረፉን ነው ሚኒስትሯ ያብራሩት። ተስተውለው ነበር። ይሁን እንጂ ከፍተኛ ስራ ተሰርቶ የመንግስት ከፍተኛ አመራር የዩኒቨርሲቲ ቦርዶች፣ ሀገር ሽማግሌዎች፣ አባገዳዎች፣ የፓርላማ አባላት፣ ታዋቂ ሰዎች ሁሉ ሳይቀር ራሳቸውም ተማሪዎቹ በግንባር ቀደምነት ተሳትፈውና አስተዋጽኦ አድርገውበት ይሄ ሁኔታ ተቀርፏል። በአሁኑ ሰዓት ዩኒቨርሲቲዎቻችን መደበኛ መማር ማስተማር ሂደት ውስጥ ነው ያሉት። በተለያዩ ዩኒቨርሲቲዎች የሚያጋጥሙ ችግሮችን ከመቅረፍ ባሻገር ዘላቂ መፍትሄ ለማምጣት እየተሰራ መሆኑንም ዶክተር ሂሩት ይናገራሉ። እንደ ከፍተኛ ትምህርት ተቋም አመራር ትኩረት አድርገን የምንሰራው ተማሪዎች እንዲሁም በአጠቃላይ የከፍተኛ ትምህርት ተቋማት አባላት ማህበረሰብ የሰላሙ ባለቤት ዋና ባለቤት እና ዋና ጠባቂ ሆነው እንዲቆሙ የማስቻል ኢኔ ብል የማድረግ ስራ ነው፣ እኛ የምንሰራው አመለካከታቸውን የማስተካከል የለውጡ ደጋፊ እንዲሆኑ የማድረግ ሰላማዊ መማር ማስተማር እንዲካሄድ ዘብ እንዲቆሙ። ምክንያቱም እዚያ ያሉት ለመማር ነው። ከፍተኛ ትምህርት ተቋማት ሴኩላር ናቸው። የትኛውም ሃይማኖት የትኛውም የፖለቲካ ድርጅት እንቅስቃሴ የሚካሄድባቸው ቦታ አይደሉም። ይሄ በአዋጅም የተደነገገ ነገር ነው። በተግባርም ደግሞ ዘንድሮ በደንብ አጠናክረን የያዝነው ነው። ሌላው ቀርቶ የኢህአዴግ እንኳን አስተባባሪዎች ቀደም ሲል በየዩኒቨርሲቲ የነበሩ ባለፉት ዓመታት አሁን እንዲወጡ ነው የተደረገው። ስለዚህ ከዚህ ነፃ ሆኖ እውቀትና ክህሎት የሚበለጽግበት የፈጠራ ስራ ማዕከል፣ ከዛም አልፎ ግን የኢትዮጵያ ዩኒቨርሲቲዎች ፌዴራል ዩኒቨርሲቲዎች ኢትዮጵያዊነት የሚበለጽግበት እና የሚፋፋበት ማዕከል እንዲሆኑ ነው የምንፈልገው እንጂ ለየክልሉ የሚበተን እና የሚታደል አይደለም። ዩኒቨርሲቲ አንድ ዩኒቨርሲቲ ለአንድ ክልል ለዛ ለሎካል አይደለም። ይሄ የዩኒቨርሲቲም ፕሪንሲፕል አይደለም፣ መርህም አይደለም። አንድ ዩኒቨርሲቲ ከተለያየ ቦታ የሚመጣ ተማሪ ተሰባስቦ የሚማርበት ይሁን፣ ከተለያየ ዓለም አቀፍ ይሄ ከዓለም ክፍል ዩኒቨርሲቲ የሚገመገመው በዓለም አቀፍ ደረጃውን ራንክ ሲወጣ ዩኒቨርሲቲዎችን ደረጃ የሚሰጥ አንድ መለኪያ ምንድነው? ነው ምን ያህል ዓለም አቀፋዊ ነው ነው ምን ያህል የውጭ ሀገር ተማሪዎች አሉት? ምን ያህል የውጭ ሀገር መምህራን አሉት? ዩኒቨርሲቲ በሚል ነው። በኦሮሚያ ክልል ምዕራብ ጉጂ ዞን በሚገኘው የቡሌ ሆራ ዩኒቨርሲቲ የተፈጠረውን ችግር ለመፍታት ተደረገ ያሉትን ጥረትም አብራርተዋል ዶክተር ሂሩት ወደፊት ከተማሪዎችና ከሚመለከታቸው አካላት አስተያየት ጋር እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።